የወልቃይትን ሕዝብ የማንነት ጥያቄ በኮሚቴ አባልነት ከሚመሩት መካከል አራቱ ከጎንደር ከተማ ታፍነው ወዴት እንደደረሱ አይታወቅም ሲሉ ሌላው የኮሚቴ አባል ግን በግቢያቸው ውስጥ ተከበው እንደሚገኙ የተናገሩ የኮሚቴው ጸሐፊ ነኝ ያሉ ለአሜሪካ ድምፅ አስታውቀዋል። አንድ የፌዴራልና የክልል ባለሥልጣንም አራቱ የኮሚቴ አባላት በቁጥጥር ስር መዋላቸውና ሌላኛው አባል በግቢያቸው በፌዴራል ፖሊስ ተከበው እንደሚገኙ ተናግረዋል። መለስካቸው አመሀ ዝርዝሩ አለው። ለአሜሪካ ድምፅ ሬዲዮ የኮሚቴ አባላቱ ታፍነው መወሰዳቸውንና አሁን የደረሱበት እንደማይታወቅ የገለጹት የዚሁ የወልቃየት ህዝብ የማንነት ጥያቄ ኮሚቴ ጸሐፊ መሆናቸውን የሚናገሩት አቶ አደራጀው ዋኘው ናቸው። አቶ አደራጀው ለቪኦኤ እንዳብራሩት አፋኝ ያሏቸው ኃይሎች አራቱን የኮሚቴ አባላት ጎንደር ከተማ ውስጥ ከሌሊቱ አስራ አንድ ሰዓት ጀምሮ እንዴት እንደያዟቸው ዘርዝረዋል ማንነታቸው አይታወቅም የፌዴራል ልብስ ነው የለበሱት ጭንብል ለብሰዋል ጭንብል የለበሱ ናቸው እነዚህ አፋኝ ግብረ ኃይሎች መጀመሪያ አቶ አተላይ ዛፌን ቤቱን ሰብረው በመግባት ቁጥጥር ስር አውለውታል አቶ አተላይ ዛፌ ደግሞ አስተባባሪያችን ነው እና ምክትል ፕሮፓጋንዳ ነው። የወልቃይቱ የአማራ ብሔረሰብ የማነት ጥያቄ አስተባባሪ ኮሚቴ ነው አተላይ ዛፌ። አቶ ጌታቸው አደመ ሰብሳቢያችን ነው። አተላይ በተጨማሪ ስራ ምክትል ፕሮፓጋንዳ ነው። አቶ አለነ ሻማ አስተባባሪ ነው። አቶ መብራቱ ቤት አሁን ደግሞ የህዝብ ግንኙነትና የገጠር ኮሚቴዎችን አንቀሳቃሽ ነው። እነዚህም ሰዎች ናቸው እንግዲህ በቁጥር ስራው አላቸው። አቶ አደራጀው እንዳሉት ከሆነ አምስተኛው የኮሚቴ አባል ኮሎኔል ደመቀ ዘውዱ በግቢያቸው ውስጥ እንደተከበቡ ይገኛሉ። አሁን እየሆነ ያለው ከአስራ አንድ ሰዓት ከሌሊቱ ጀምሮም እስከዚች ሰዓት ኮሎኔል ደመቀ ተከቦ ነው የሚገኘው በእነሱ በእነዚህ አፋኝ ልዩ ኃይል የወልቃይት ህዝብ የአማራ ብሔር ነው። የማነት ጥያቄ ፕሮፓጋንዳችን ናቸው። ኮሎኔል ደምገዘሉ እስካሁን ቤቱ ተከቦ ነው የሚገኘው። በዚህ ላይ ምንድነው የደረሰው ጉዳት? ወደ ቤቱ ሶስት ቦምብ ጥለዋል። ቤቱ ፈራርሷል። አሁንም እዛ ነው ያሉት። አፋኝ ቡድኑ ህዝቡ ከቧል። የታጠቀ ሀይልም ከሰሜን ጎንደር ከተለያዩ አቅጣጫዎች ወደ ከተማ እየጎረሰ ነው ያለው። ይሄ ይህን ነገር ለማስቆም የአሜሪካ ድምፅ ሬዲዮ የትግርኛ ቋንቋ አገልግሎት ያናገራቸው አንድ ማንነታቸውን ለመግለጽ ያልፈቀዱ የፌዴራልና የክልል መንግስታት ባለሥልጣን የማንነት ጥያቄው የሚመራው በኮሚቴ እንደነበረ አስታውሰዋል። ዛሬ አራቱ በቁጥጥር ስር እንደዋሉም አስረድተዋል። ባለስልጣኑ እንደተናገሩት ከሆነ ኮሎኔል ደመቀ ታጥቋል እዚያው ቤት ውስጥ በጸጥታ ኃይሎች ተከቧል አልፎ አልፎም ይታኮሳል ብለዋል። ባለሥልጣኑ ጨምረው እንደገለጹት አንድ የጸጥታ አስከባሪ እና አንድ ሲቪል ተገድለዋል። ሥራውን እያከናወነ ያለውም ፌዴራል ፖሊስ መሆኑን ገልጸዋል። በተጨማሪም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በጉዳዩ ላይ ማብራሪያ ሰጥተዋል። ጎንደር ከተማ የተከሰተ ግጭት አለ። ጥቂት ሰላም ተግባር ላይ ተሰማርተው የነበሩ ግለሰቦችን በህግ ከለላ ስር ለመዋል የተደረገ እንቅስቃሴ ነበረ። እነዚህ ሰዎች በህግ ከለላ እንገባን በሚል በፖሊስ መኮንኖች ላይ ተኩስ በመክፈት ግድያ ፈጽመዋል። ከዛ ጋር በተያያዘ የተፈጠረ ክስተት ነው። ዝርዝሩን በደንብ እንዳየን መልሰው ነው የሚሆነው። አቶ አደራጀውና ሌሎችም ስማቸው እንዳይገለጽ የጠየቁ አንዳንድ የጎንደር ነዋሪዎች ለቪኦኤ አራት ሰዎች እንደተገደሉ ሶስት ደግሞ እንደቆሰሉ ተናግረዋል። በከተማውም የተኩስ ድምፅ እንደሚሰማና መንቀሳቀስ እንደማይቻል አስረድተዋል። የወልቃየት ማንነት ጥያቄ አስተባባሪ ኮሚቴ ጸሐፊ ነኝ ያሉት አቶ አደራጀው ዋኘው ይህ ዘገባ ከመጠናቀቁ ጥቂት ደቂቃዎች በፊት እንደገለጹልኝ የመከላከያ ኃይል ጸጥታ ወደ ማስከበሩ ተግባር ተቀላቅለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ በኩል ደግሞ የብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ባወጣውና በመንግስቱ መገናኛ ብዙኃን ባሰራጨው መግለጫ በቁጥጥር ስር የዋሉት በኤርትራ ከመሸጉ ኃይሎች መመሪያ በመቀበል በአማራና በትግራይ ክልሎች ሰላማዊ ሰዎችን የገደሉና ዝርፊያ የፈጸሙ ግለሰቦች ናቸው ብሏል። ግብረ ኃይሉ አክሎም በአማራ ክልል ሰሜን ጎንደር ዞን ጠገዴ ወረዳ ሶሮቃና ቁርቤ አካባቢ እንዲሁም ትግራይ ክልል ምዕራባዊ ዞን ጸገዴ ወረዳ ዳንሻና አካባቢው ሲንቀሳቀሱ የነበ ሩ ናቸው ብሏል። በአካባቢዎቹ በጦር መሳሪያ በመታገዝ ሰኔ 21 ስምንት ዓመተ ምህረት ከምሽቱ ሁለት ሰዓት አካባቢ በአንድ ሰላማዊ ሰው ላይ ግድያ መፈጸማቸውንና አንድ ሌላ ግለሰብ አፍነው ከወሰዱ በኋላ ለሁለት ሳምንታት በገንዘብ ሲደራደሩ ቆይተዋል ብሏል። ግብረ ኃይሉ በተለይ በሰሜን ጎንደር ዞን ጠገዴ ወረዳ ሶሮቃና ኩርባ አካባቢ የሚያልፉ የህዝብና የመንግስት ተሽከርካሪዎች ላይ ተደጋጋሚ ተኩስ በመክፈት ጥቃት በመፈጸም የህብረተሰቡን ሰላማዊ እንቅስቃሴ አደጋ ላይ እንዲወድ አድርገዋል። ብሏል የግብረ ኃይሉ መግለጫ። ግብረ ኃይሉ የመያዣ ትዕዛዝ ከፍርድ ቤት አውጥቶ ዛሬ ሐምሌ አምስት ሁለት ሺ ስምንት ዓመተ ምሕረት ጠዋት አብዛኞቹን በቁጥጥር ስር አብዛኞቹ በቁጥጥር ስር መዋላቸውን አስታውቋል። ከመካከላቸው ሁለት ተጠርጣሪዎች ግብረ ኃይሉ ላሰማራቸው የጸጥታ ኃይሎች እጅ ላለመስጠት ከፍተኛ ጥረት እያደረጉ ናቸው ብሏል።